ሃይማኖት፣ ትናንት ፈረንሳይ ውስጥ የተጠናከረ የተቃውሞ እንቅስቃሴ እንደነበር ዘገባዎች ያመለክታሉ። ዛሬ ሁኔታው እንዴት ነው? እንግዲህ ሸዋ፣ ፈረንሳይ ውስጥ አዲስ የተረቀቀ የሰራተኞች ሕግ ማሻሻያ ደንብ በቅርቡ ይፋ ውኗል። ይሄን እንግዲህ በመቃወም ነው በርካታ ፈረንሳውያን ከጥቂት ወራት ጀምረው ተቃውሟቸውን ሲያሰሙ የቆዩት። በትላንትና ዕለትም ትልቅ የሰራተኛ ማህበር አለ በጣም በርካታ አባላት ያሉት እሱም ተቀላቅለውበት በብዙዎች የሚቆጠሩ ፈረንሳውያን የተሳተፉበት ሰላማዊ ሰልፍ ነው። ፓሪስን ጨምሮ እንደ ሊዮ እና የመሳሰሉ ታላላቅ የፈረንሳይ ከተሞች ነው ሰልፉ በትላንትና ዕለት የተካሄደው። በተደረገው ሰላማዊ ሰልፍ ከፖለቲካ ግጭቶች ሁሉ ነበሩበት። መደብሮች መስኮቶች ተሰባብረዋል። የፓሪስ መዘጋጃ ቤት ከንብረት የሆኑ የሕዝብ የብስክሌት ማከራያ ጣቢያዎች ውድመት ደርሶባቸዋል። አውቶቡሶች ላይ እንዲሁ ድንጋዮች ከመወርወርም አልዳኑም። በዚሁ ወቅት ሰልፈኞች ከፖሊስ ጋር ተጋጭተዋል። በዚህም ግጭት እንግዲህ ወደ ሰባ ሰባት የሚሆኑ ሰዎች መታሰራቸው ነው የታወቀው። በዛሬው ዕለት ፓሪስን ጨምሮ የተለያዩ ከተሞች ላይ የሚታየው ድባብ ከትላንትናው የተሻለና ትንሽ ቀዝቀዝ ያለ ቢሆንም ትላንትናም ጨምሮ ማለት ነው የነዳጅ ማጣሪያዎችና የነዳጅ ማጠራቀሚያዎች አካባቢ የሚገኙ ሰራተኞች መንገዶችን በመዝጋት ነዳጅ ማደያ ጣቢያዎች ላይ ከፍተኛ የነዳጅ አቅርቦት እጥረት እንዲከሰት ምክንያት ሆነው ነበር። ሆኖ ግን አጠቃላይ ሁኔታው ከትላንትናው የተሻ እንደሆነ ነው የሚታየው። እንግዲህ የነዳጅ ማጣሪያ ሰራተኞች አጠናክረው የገፉበት የስራ ማቆም አድማና ተቃውሞ በነዳጅ ዘይት አቅርቦቱ ላይ ችግር አስከትሎ እንደነበር ነው አንቺም የጠቆምሽው። በሀገሪቱ ኢኮኖሚና እንቅስቃሴ ላይ እስካሁን ምን አስከትሏል ማለት ይቻላል? እንግዲህ ይሄ ተቃውሞ ሰልፍ ላለፉት ሁለት ወራቶች ሲከናወን ነበር። ከዛም በኋላም እንግዲህ የተለያዩ ማህበራት እየተደባለቁበት ሁኔታው እየተባባሰ ነው የሚገኘው። በዚህም በተለይም የህዝብ ማመላለሻ ላይ ችግር ነው እየታየ የሚገኘው በስራ መውጫ ሰዓትና መግቢያ ሰዓት ላይ ባቡሮች ይቆማሉ። የአውሮፕላን በረራ ሰራተኞች እንዲሁም ደግሞ በዛ አካባቢ የሚሰሩ ሰዎች የስራ ማቆም አድማ እያደረጉ ነው የሚገኙት። በዚህም ምክንያት በርካታ በረራዎች እየተሰረዙ ነው ያሉት። በአጠቃላይ በየቀኑ ማለት ይቻላል ፓሪስ ውስጥ ቀንም ማታ ሰላማዊ ሰልፎች ይከናወናሉ። ከፖሊስ ጋር ግጭቶች አሉ። በዚሁ አጋጣሚ በርካታ የግለሰብ የሆኑ እንዲሁም ደግሞ የመንግስት ተቋማት ንብረቶች እየወደሙ ነው የሚገኙት። በአጠቃላይ አሁን ፓሪስ ውስጥ ሆነ በተለያዩ አካባቢ መጓጓዣዎች ላይ እጥረት ነው እየታየ የሚገኘው። ይህም ደግሞ በአብዛኛው የፈረንሳይ ኢኮኖሚ ላይ የራሱን የሆነ ተጽዕኖ እያሳደረ ነው። ሆኖም ግን ይህን ነገር ምንም ተጽዕኖ እንደማያሳድርና በቅርቡ ይህ ነገር እንደሚሻሻል ነው ከመንግስት እኮ እየተደመጡ የሚገኙት። እንግዲህ ሃይማኖት መንግስት ባቀረበው የሰራተኞች የስራ ሁኔታ ረቂቅ ደንብ ላይ ተቃውሞ ቢኖርም እንደሚገፋበት ነው ያመለከተው። ለመሆኑ የሀገሪቱ መገናኛ ብዙሃን የሚሆኑ ምሁራን በቀጣይ ምን ሊሆን ይችላል ብለው ይገምታሉ? በአብዛኛው ትኩረት ተሰጥቶ እየተነገረ ያለው ይሄ ተቃውሞ ሰልፍና አጠቃላይ እንቅስቃሴ ሊቀጥል ይችላል ነው። ይሄ በቀጣዩ በፈረንጆች ጁን አስራ አራት ነው ለሴናው የሚቀርበው። በዛ ላይ ረቂቁ ውይይ ከተደረገበት በኋላ ተመልሶ እንዲፀርቅ ወደ ፓርላማ ይላካል። መንግስት ካሁን ድረስ በዚህ ጉዳይ ላይ ምን መለሳለስ አልታየም። ግን በአንዳንድ ወገኖች ደግሞ ምናልባት ድርድሮች ሊኖሩ ይችላሉ የሚሉ ነገሮች እየተነገሩ ነው ያሉት። ሆኖም ግን በዛሬ ዕለት እንግዲህ ለጂ ሰባት ስብሰባ ጃፓን የሚገኙት የፈረንሳዩ ፕሬዚደንት የተናገሩት ምንድን ነው መንግስት ላለፉት አራት ዓመታት ያደረገውን ስራ ነው ቀጥለው አሁንም ወደ ኋላ የሚመለስበት ነገር የለም፣ ይህንም አዲስ ህግ ወደፊት ይቀጥልበታል የሚል አስተያየት ነው የተናገሩት። በሌሎች የፖለቲከኞች እየተነገረ ያለው ምናልባትም በቀጣዩ ዓመት ፕሬዚዳንታዊ ምርጫ ያለ በመሆኑ አሁን ፈረንሳይ ውስጥ ይህን ነገር ህዝቡ አብሮ የሚታከልበት ከሆነ አንዳች ተጽዕኖ ይፈጥራል የሚል ነገር ነው እየተነገረ ያለው። ሃይማኖት ጥሩነህ ከፓሪስ እናመሰግናለን። እግዚአብሔር ይስጥልኝ። እኔ በጣም አመሰግናለው ሸዋ